You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasak Mulu program and date my demeter, the SBS.com.au slash Sam ዶክተር ረጋሳ ፋይሳ የተቀናጀ የግብርና ብዝሃ ሕይወት ልማትና የዘር ዋስትና ፕሮግራም መስራችና ዳይሬክተር፣ በቅድሚያ የድርጅቱ ዋነኛ ዓላማና ግቦች ምንድን ናቸው? ለምንና እንዴትስ ተቋቋመ ከሚለው አንነሳም። ጥሩ ድርጅቱ የተቋቋመው በእንደ አውሮፓ አቆጣጠር በሁለት ሺህ ሁለት ነው። ሲቋቋምን ፈቃደኛ ከሆኑ የሙያ ባለቤቶች እንዳሁም ኢንዱስትሪዎችን የግልና አምራቾችንም ባካተተ መልኩ ነው የተመሰረተው። ምንድን ነው በዓላማው በወቅቱ የተደረገው። መንግስትም በወቅቱ ይደግፍ ነበር። በተለይ እነዚህም ኢትዮጵያ ማዕከሉ የሆነችውን የዚህ ዱረም የሚባል ስንዴ አለ። እሱ እየጠፋ ስለሆነ ከውጭም ስለሆነ የሚገዛው እሱ መልሶ ማቋቋም ማሻሻል እና ወደ አርሶ አደሩም እንዲገባ የማድረግ ኢንዱስትሪውም ምርምሩም እዛ ውስጥ እንዲሳተፍ መድረክም ሆኖ እንዲያገለግል ታስቦ ነበረ። በዛ መልክ ነው የተጀመረው። ሌላኛው ደግሞ የኢትዮጵያ የብዙ ነባር ስፍያዎች ሴንተር ኦፍ ኦሪጅን እና ሴንተር ኦፍ ዳይቨርሲቲ የሚሉት አለ። ለምሳሌ ለማሽላ ሴንተር ኦፍ ኦሪጅንም ሴንተር ኦፍ ዳይቨርሲቲ ናት። ለነዚህም ባልኩት አሁን የዶረሙ የገብሱ ለነዚህ ለነዚህ ደግሞ ሴንተር ኦፍ ዳይቨርሲቲ ናት እና ሆኖም ግን እነዚህ የትውልድ ሀገር ዋስትና የሆኑ የዛሬም የነገም ሪሶርሶች ትኩረት ሳይሰጣቸውም አልሳበሮች የወጡ ሲሄዱ፣ እርግጥ በጣም ጠንካራ የሆነ ብሔራዊ ጅን ባንክ አላት፣ የሰብ ጅን ባንክ አላት ኢትዮጵያ ና የቻል የሆነ ያህል አድርገናል። ግን ጥም ላይ ካላለ አንድ ነገር ሙዚየም እንደተቀመጠ ዕቃ ነው የሚቆጠረው። እንደገና ተፈጥሮም የውጭውም እየተለወጠ ሲሄድ አብሮ ካልተለወጠ በስተቀር ብቻውን ግር እንዲከተልበት ስለሚችል በሚል ይሄንን ወደ ግብርና ድራ ህይወት ድራ ህይወት ስንል ብዙ ነው፣ ሀገራዊ፣ ኢኮኖሚያዊ፣ የሰውም ሴት ኑሮውም፣ የአፈሩም፣ የአካባቢውም፣ የሰብሉም፣ የእንስሳ እነዚህ በሙሉ ባቀናጀ ሁኔታ የሚታይ ነው ደግሞ። የእኛ ሀገር አርሶ አደሮች ባህላዊ ይላሉ። ባህላዊ ምን ለማለት እንደተፈለገ እሱ ሁልጊዜ የሚገልጽ አይደለም፣ ግን ከመቶ እጅ ሰማኒያው የሚሆነው ምግብ የሚያመርተው አርሶ አደር እነዚህን የሰብል ስብጥሮች ይዞ ነው የሚያመርተው። ሸቀጥ አይደለም የሚያመርተው ምግብ ነው የሚያመርተው እና አንዱ ከውስጡ አይጎልም፣ ለራሱም ነው የሚያመርተው። እነዚህ ነገሮች እየተመናመኑ ሲሄዱ እንዴት ያንንስ መልሰን ሀገራዊ በሆነ ስትራቴጂ የሚያቀናጅ ምርምሩንም በአርሶ አደር ደረጃ ያለውንም ጥረት ማቀናጀት ያስፈልጋል፣ በሚል የዚህን የግብርና ብዛ ህይወቱን ሁለንተናዊ በሆነ መልኩ ማየት እንደሚያስፈልግ ሳር ቅጠሩ ወይም በሬ ወይም ስንዴ ማለት ብቻ ሳይሆን ማህበራዊ ሁኔታዎችን የሚያካትት መሆኑ፣ እንደገና ደግሞ የአርሶ አደሩንም እውቀትና ካፓሲቲ ችሎታ ማሻሻል ማገዝ ያስፈልጋል። ሰብል እያጎረበተ ከትውልድ ትውልድ እዚህ ደረጃ አድርሷል። አሁን አቅሙ በቴክኖሎጂ ይሁን በሌላም እገዛ ያስፈልገዋል። ብቻው ሁሉ ነገር ለሱ ተትቶ ነው ያለው። ማለትም ምግብ ማምረቱ የሀገራዊ ሀብት የሆነውን የነገውም የዛሬውም ትውልድ ባስትና የሆነውን የጀኔቲክ ሀብትም እንዲንከባከብ እሱ ላይ ነው ጫናም፣ ምንጭ ነው ግን ምንም እገዛ የለም። የሀገርም በየትኛውም ሀገር የለም። አሁን እንዳውም ኢትዮጵያ ውስጥ ይሻል አይቀርም። ምክንያቱም ጂን ባንክ ያላትና መንግስት እንደ አንድ ሀገራዊ መሪ መርሃ ግብር አድርጎ ካለምንም ድጋፍ ብዙውን ጊዜ እዚህ ደረጃ ያደረሰው ኢትዮጵያ ውስጥ ብቻ ነው። ሌሎች ሀገሮች አሉ፣ ስምንት ስድስት ሆነው አንድ ትንሽ ነገር ማኔጅ ማድረግ ያቃታቸውም አሉ። የጂን ባንኩ ጠቀሜታ ምንድን ነው? እስካሁን ምን አይነት ፋይዳዎችን አስገኝቷል? ለገበሬውም ሆነ ለሀገር አቀፍ ደረጃ እንግዲህ ዋናው ስትራቴጂ ምንድን ነው በተለይ የጠፉትን ዝርያዎች በቦታው መመለስ ነው። ዛሬ ወሎ በተለይ ደቡብ ወሎ በጠቃሉ አካባቢ በዛ በችግር ጊዜ ከቦታ የተሰደዱ ሰዎች እነዛ ዝርያዎች ጠፍቶ የነበሩት ዛሬ ተመልሰው እንዳሁን በዓለም ላይ የሚገኙት ማሽላዎች በሙሉ እዛች ቦታ ይገኛሉ ማለት ይቻላል። ዛሬ ይሄ ሀገራዊ ጥረትም ነው ዮሳ መድረክም ሆነው ያለውንም ማክም ባልሙያም ትምህርት ቤቱም ምርምሩም ሌሎቹንም አካቶ ዛሬ ከሰባ በላይ ማሽላ አይነቶች አሉ። ችግርም ተከስተው አያውቅም። ይሄ አንድ ስቴት ነው። በተለይ የዘር የዘር ባንክ ማለት በአርሶአደሩ እንደ አርሶአደር ተቋም የሚያገለግል ማህበራዊ፣ ኢኮኖሚያዊ የዘር ዋስትናን አገልግሎት የሚሰጥ እንደ ተቋም እንደ አርሶአደር ተቋም በመሀላቸው መቋቋሙ ይህንን በጣም ነው ያቃልለውና ይሄ የዘር ባንክ አካሄድ ጥንትም ከኛው ነው የመጣው ከኢትዮጵያ ማለት ነው። በሰማንያዎቹ አካባቢ ይሄ ሀሳብ ዛሬ እሱ ተስፋፍቶ ትልቅ አገልግሎት ነው። ምንም ቢሆን ዘር ባንኮች ባሉበት ቦታ አንድም አርሶ አደር ማካ አድሮበት ወይም የዘር አይነት አጥሮት አያውቅም። እስካሁን በወሎም በዚህ በሸዋም በምዕራብም በምስራቅ ሸዋም በምንሰራበት ቦታ ሁሉ ይህንኑ ጥቅም በመመልከት አንዳንድ የክልል መንግስታት ለምሳሌ የደቡብ ክልል መንግስት ያ የእኛ ድርጅት በቴክኒክና በሙያ እና ዘር አቅሞት ላይ እያገዘ መንግስት ራሱ በራሱ ወጪ ራቃስ በላይ የሚሆኑትን አቋቁሞ በአስር ወረዳዎች የዘር ዋስትና አትሊስት አትሊስት ካለምንም በሚሻል መልኩ እና አንድ በዚህ መልኩ ነው። ሁለተኛ የጠፉትን ዘር ይለውስ ባለሰ በበ አርሲ ኢትዮጵያን ገብሰታዎች ማስበር ነው። በዓለም ላይ ባሉ ቢራዎች ውስጥ የኢትዮጵያ ገብስ የሌለበት እንትን የለም ነው የሚባለው። ግን ያ ገብስ የለም። ዛሬ አክሲ ከውጭ ሁለት ዘፍያዎች ናቸው፣ ከውጭ የመጡ በነሱ ነው። ደገኞች ደግሞ በገብስ በገብስ ነው ምግባቸው እና የቢራ ገብስ እና የምግብ ገብስ ይለያያሉ። ዛሬ ትልቅ ችግር ነው የሆነው። አፈሩ ነው የተበከለው፣ ሰውም ነው የተበከለው እና ያንን መልሶ የይዘት መለወጥ ያስፈልጋል። በቦታው ዝርያዎቹ ሊጠፉ የቻሉበት ምክንያት ምንድን ነው? ሁለተኛስ እንደገና እነኛን ዝርያዎች መልሶ ማብቀል የሚቻልበት ብልሃት አለ አሉ። ዝርያዎቹ አንደኛ ይጠፉበት ምናልባት የምናስታውስ ከሆነ ወደ ስልሳዎቹ እንደ አውሮፓ አቆጣጠር የግሪን ሪቮሉሽን ጀመር። በአጠቃላይ መንፈሱ ምንድን ነው? በኋላ ቀር የሚል ነገር ነው እንግዲህ ሚሊዮኖችን የሚመግብ ነው ዓላማው የነበረው ተደርጉ ነበረ ቢሆን ኖሮ ግን ከዛ በኋላ የተካሄደበት ሁኔታ በዛ አይነት መልኩ ያንን ዓላማ ያሳካ ሆኖ አልተገኘም። ይልቅስ ምንድን ነው የተደረገው ቴክኖሎጂውም እንዳለ ዝም ብሎ እንደወረደ ከማድረግ ከመዘርጋት እንደየ ሁኔታና እንደ ቦታው ማድረግ ሲገባ በአጠቃላይ ዝም ብሎ ነው በጫና የፈሰሰው እና ያ አርሶአርዶሪች የነበረውን በሙሉ ኋላ ቀር ዝፍያ ኋላ ቀር ምናምን ኋላ ቀር እውቀት ኋላ ቀር እንደዚህ እየተባለ ያ እንዲወጣ በመንግስቱ በጉልበትም አማራጭ በማሳጣትም ያ ከአርሶ አደሮች እንዲወጣ ነው የተደረገው። ያ ደግሞ ፋይናሊ ወደ መጨረሻ ምንድን ነው የሆነው ዘር አርሶ አደሩ እንደ ሸቀጥ ከሱቅ እንዲገዛ ወይም ከሌላ ሰው እንዲገዛ አይነት ነገር ነው። እንግዲህ ማደኘት ማለት አንዱ ይሄ ነው። አንድ ሰው አማራጭ ሲያጣ ይህ ብጥገኛ ነው ሆነው። ይህንን ብዙ የአፍሪካ ሀገሮች ውስጥ የምናየው ነው ዛሬ እንደዚህ አይነት ችግር የተከሰተውና ይሄ ነው ዋነኛው ምክንያቱ። ይሄ በመሆኑ እንዲያውም በአስራ ዘጠኝ ሰባ ሰባት ነው እንደ ኢሮፓ አቆጣጠር ዓለምን ነው ያስደነገጠው ይሄ ኢትዮጵያ የሴንተር ኦፕታይዘርስ ኢትዮጵያ ውስጥ ያለው ሰው ኢትዮጵያ ብቻ ሳይሆን ለዓለም ለሰው ሌሎች ሁሉ ስለሆነ ኤፍኤኦ ሌሎች ነፍሳቸውን ማርና ና ዶክተር መላክ ሀይል መንገሻ በወቅቱ የአለማያ ዩኒቨርሲቲ ፕሬዚዳንት የነበሩ ናቸው እነዚህ ተሰብስበው ነው እነዚህ የጂን ባንክ ስርዓት እንዲፈጠር እና ኢትዮጵያ ውስጥ ጂን ባንክ እንዲቋቋም ተደርጎ የጀርመን መንግስት በተከታታይ ለሀያ አመት ቀጥ አድርጎ ይዞ ይህንን ትልቅ በጣም በቴክኖሎጂውን በሙሉ ከውጪ ካሉት በማያንስ ደረጃ የሚገኝ ጂን ባንክ የተቋቋመ እና ችግሩን የማወቁ ጉዳይ አለ፣ ግን አውርዶ ወደ ታች የመስራቱ ነገር የአንድ ተቋም ላይ ብቻ የተጫነ ጫና ሆኖ ብዙም ይሄድ አልቻለም እና ከዛ አንጻር ስናይ እንግዲህ ምንም እንኳን አቅም የወሱም እንዲሆን እነዚህን ዝብያዎች ከጂን ባንክም አውጥቶ ከሌላም ሰብስቦ ወደ በተሻሻለ ስድግል በተሻሻለ መልኩ ምርጥ በሚሰጡበት የብዙ ሁኔታዎች ምን ባካርከጠው ሁኔታ አርሶ ድርጅ እንዲመለስ በፈቃደኝነት በፍላጎቱ እንዲጠቀም ማገዝም እንዲንከባከብም የማድረጉ ነገር ይሄ አንዱ ስልት ነው እንግዲህ። ይሄ ወደፊትም ዩኒክ አይደለም ለኢትዮጵያ ብቻ። እኛ ቀደመን ነው እንደ አገር ማለት ነው እዚህ ውስጥ በመግባታችን ዛሬ ተሞክሮዎች ብዙ አሉ። ረሶቹ ለሌሎችን ተፈላ ማለት አሁን የምስራቅ የሳውዝ ኢስት ኤሽያ ሀገሮች፣ የላቲን አሜሪካ ብዙ አፍሪካ ሀገሮች እዚህ ተምሮ ነው ፕሮግራም የተሰራላቸው እና ከዚህ አንጻር ሲታይ ትልቅ አስተዋጽኦ አድርጓል። ሁለተኛ የአርሶ አደሩም እውቀትና ተግባር እውቅና መስጠትና ማገዝ ሌላውን የሚመግብ ከሆነ ለምን እዛ ላይ ዩኒቨርስቲ አይደረግም? በሚለው በልኩ ተካሄዶ እንግዲህ አሁን አርሶ አደሮች ተግል ዝርያ የፈጠሩበት ሁኔታ ውሏል። እነዚህ ዝርያዎች እውቅና ያስፈልጋቸዋል። ያመጡት ነጥብ ላይ አንዱ አሁን አከራካሪ የሆነ ያለ በመላው ዓለም ያደጉ ሀገሮችንም ጨምሮ አውስትራሊያንም አክሎ እንደዚሁ በተለይ በዚህ የጂኤም ፉድ ሰው ሰራሽ ምርቶች እነሱ እንደዚሁ ወዛጋቢ ሆነዋል። በመላው ዓለም በአንድ በኩል አስተዋጽኦም አላቸው ድርቅን ለመከላከል እና ሌሎችንም ተባዮችን እንደዚሁ ያንን ለመቋቋም ይቻላል፣ ለወደፊት የምግብ ዋስትናም አስተዋጽኦ ይሆናል የሚል መከራከሪያ ሀሳብ አለ። በሌላ በኩል ደግሞ ጉዳት አላቸው ብሎ የሚከራከሩም አሉ። በተለይ ገበሬ ሆንም እንደዚሁ ለድህነትም ይዳርጋሉ የሚሉ። በዚህ ላይ የእርስ አተያይ ወይም የድርጅቱ አመላከት ምንድን ነው? ኢትዮጵያ ውስጥስ እያደረሰ ያለው ጉዳት አለ ወይስ እያበረከተ ያለው አስተዋጽኦ አለ? ከኢትዮጵያ አንድ አንጻር ነው የምናገረው። ስለ ሌሎች ሀገር መናገር የለብኝም። ይሄ ቴክኖሎጂ አይደለም፣ ቴክኖሎጂ ፕሮዳክት ነው። ባዮሎጂስት በቴክኒካሊ እንደም መታረቅ አለበት የምለው ምንድን ነው? ይሄ ሞዲፋይድ የሆነ ፕሮዳክት የቴክኖሎጂ ውጤት ነው እንጂ ባይሰልፍ በራሱ ቴክኖሎጂ አይደለም። ይሄንን ነው አሁን ባዮቴክኖሎጂ እና ይሄንን የሞዲፋይድ የሆኑትን እነዚህም ደግሞ የሰው ሰራሽ የሆነውን ምርት ውጤት እና ቴክኖሎጂውን አንዳንድ በማጋጨት እናያለን። ወደ ትልቁ ነገር ስመለስ አንድ ከንድን ነገር ልነሳ። እንደው ምግብም ቢሆን የራሱን ስነ ምግባር አለ፣ ስነ ልቦናዊ አለ፣ ባህላዊ አለ። ለአንዱ ምግብ የሆነ ለሌላው ምግብ አይደለም፣ አይታወቅም። ራሱ በኛ ሀገር ለምሳሌ በደቡብ አካባቢ ብዙ የተለያየ ስራ ስሮች ሲኖሩ እንሰትን ጨምሮ ማለት ነው። ወደ ሰሜኑ ደግሞ ስንሄድ ጨርሶ አይታወቁም፣ ግን የምግብ ምንጮች ናቸው እነዚህ። እዛም ቢለምዱ ሊያላምዱ ይችላሉ። ከዚህ አንጻር እንደገና ኢትዮጵያ ራሷ በእያንዳንዱ አምስትና አስር ኪሎ ሜትር ውጣ ውረዱ ራሱ የግብርናው ፕራክቲስ እንደዛው ይለያያል። አፈሩ ይለያያል። አየሩ ይለያያል። እና እንደ ሸቀጥቃ ወጥ የሆነ ኮንትሮል በሆነ ሁኔታ ውስጥ ለትርፍ የሚመረት ነገር ላይ ብዙ የኢትዮጵያ ክፍል የሚመቻል ነው። ታዝኖልንም አይመስለኝም። እስካሁን ድረስም ብዙ ነገር ያሉ ነው፣ ግን ቻሌንጅ ስለሚያደረግ ነው። የሀገሪቱ የግብርና ስነ ምህዳር ይሄ በመሆኑ እንዴት ነው ያሉት? እነዚህ ሁለት ሰብሎች ናቸው። ማሽላን ነበር ጭራሽ የምንሰራው። ባዮፊ በመጣበት ጊዜ ሜክሲኮ ለዓለም በቆሎ እንደሰጠችው ኢትዮጵያ ለዓለም ማሽላን ሰጠች ተብሎ ነው ሴንተር ኦፍ ኦሪጂንም። እስኪ ዱር በቀሎቹ አብረው የሚበቅሉበት ሁኔታ ነው ያለው እና ይሄ ከሆነ በምንድን ነው መስፈርቶቹ? የቱጋ የቱጋ ነው ይሄንን ፕሮዳክት ይሄንን ምርት የምንጠቀመው ነው ወይስ ጫና ነው ዝም ብሎ ይመጣ ሁለት በቆሎስ? ብቻ አይደለም ወይስ እንዲሆን አናቅም። በሂደት ውስጥ ያሉ አሉ። በእርግጥ በእውነት የኛን አማራጭ ሀብትን ነው እና ጉዳፊ ኑሮ አይኑሮ እዛ ጋርም ሳልደርስ ለምንድን ነው ወደ ራሳችን ላይ በራሳችን ሀብት ላይ ሌሎቹ ከኛ ሀብት ነው የተጠቀሙት። በተለይ ይህን ያህል ከስንዴ ከኢትዮጵያ ስንዴ ያገኘ ከኢትዮጵያ ገብሳ አገኘ ይባላል። እኛ የት አለ የኛ ነው የራሳችንን ነገር ነው እና ለምን ኢንቨስት አናረግም? በቴክኖሎጂውም፣ በገንዘቡም፣ በአቅሙም በሁሉም ማለት ነው። ምክንያቱም ሰፊ አማራጭ ያላት አገር ናት ኢትዮጵያ። ምግብም በሚመለከት በጣም ሰፊ ይሄ እንዳለ ሆነው አሁን እንግዲህ ከዚህ ፕሮዳክት ጋር ከዚህ ምርት ጋር የመጣው ነገር ምንድነው ድርቅን ይቋቋማል። ምን ማለት ነው? ድርቅ ሲተነተን ዲፋይን ሲደረግ ድርቅ ምን ማለት ነው? ፎርሙላ አለ። ዝናብ አጠረ ለማለት ነው። በእርግጥ ዝናብ ላጠረ ቦታ ነው የተሰሩት እነዚህ ነገሮች፣ በሽታን ለመከላከል ለምሳሌ በቆሎን፣ ይሄ ባክቴሪያ የባክቴሪያ ጂን ውስጡ የከተቱትን በቆሎ በቆሎ ብናይ ያም በሽታ በሽታዎችን ለመከላከል ነው። በሽታው ከሌለስ በምግብ ላይ በጤና ላይ የሚያመጣውን ነገር አንዱ ይሄን ይላል አንዱ ይሄን ይላል አንዱ ይሄን ይላል እኔ ብዙም በእኛ ሀገር ይሄ ሰው ተስፋፍቶ ስለማይታይ ገና ጅምርም ስለሆነ ራሱ የእሱን ችግር አናቅም አንድ አደጋ ግን እንደተከሰተ አውቃለሁ ለምሳሌ ሀይብሪድ በቆሎ ነው የምንጠቀሙ ሀይብሪድ በቆሎ ማለት በየአመቱ አርሶ አደር ከሱቅ እንደ ስኳር መግዛት አለበት ማለት ነው ሶስት ዓመት አራት ዓመት በአቅርቦት ችግር ምክንያት ሶስት ዓመት እና በአቅም ምክንያት ሶስት ዓመት አራት ዓመት ሶስት አራት ደጋግሞ የሚዘሩት ዝርያዎች እንደዲሁ ምርታቸው እየወደቀ እየወደቀ መጨረሻ ላይ ድህነት እና እዳ ውስጥ የሚገቡበት አለ። ይሄም ከዛር ደቡብ ውስጥ የተከሰተ ነበር። በቆሎ ከአምስት መቶ ዓመት በላይ አለ ኢትዮጵያ ውስጥ ብዙ ጠፍተዋል። እነዛን ማሻሻል አይቻልም ወይ? ይሄኛውም ደግሞ ሰሌክቲቭ በሆነ ቦታ አቅም ያለው እሺ ይጠቀም ፕሮቫይድ ጋር የሀገሪቱ ደህንነት የሚመለከተው ክፍል ይህንን በሚመለከተው ጥንቃቄ እዚህ ውስጥ አሳልፎ እነዚህን ነገሮች የሆነ ፍሬምወርክ ተቀምጦ ከችግር መከላከያ ቅድመ ዝግጅት ተደርጎ ያንን ማየት ይቻላል እንጂ እንዲሁ ዝም ብሎ እከሌ ስላደረገን የማይቀብኝ ብሎ መዛነት በኋላ ከፍተኛ አደጋን ነው ሊያስከትል የሚችለው። የምግብ ዋስትና ደግሞ ሲባል እንግዲህ አንደኛው ነጥብ የምግብ ዋስትና እንፈታለን ነው። ምንድን ነው የምግብ ዋስትና? የት ነው ምግብ እኛ ያጣ ነው? ምግብ ባለመመረቱ ነው ያጣ ነው? የምንመገበውን የትኛውን ማለታችን ነው? ምግብ በእኛ ሀገር ምግብ ብለን ስናወራ በቆሎ፣ ስንዴ አይደለም እንዴ? ሌላ ምን ነገር አለ? ይሄ ብሔር ከግማሽ ምዕት ዓመት በላይ ምርምሩ የሚያወራው ይህችኑ ነው። ስንት ባህልና ስንት ካልቸር፣ ስንት ኮሚኒቲ ነው ስንዴና በቆሎ ላይ የሚኖረው ሌሎቹ ሰብሎች በእርግጥ በዚህ ላይ ይኖረው አይደለም። አንድ አርሶ አደር በጓሮው አትክልቱንም ምኑንም ስንዴ ብቻውን አይደለም የሚበላው። ጥሬ ጓያውንም ምስሉ የሚያስፈልጓል ልጆቹን እንዲያበላ ለሰው ብሎ አይደለም የሚያመርተው። በምን መልኩ በምን ይዘት ሲታይ ነው የምግብ ዋስትናቸው ብሎ የሚባለው? ይሄ ጥያቄ ያለው እና ቮሊዩሙ ነው። አሁን በእርግጥ ምግብ በአቅርቦት ነው ችግራችን። ኢን ጀስቲስ ነው ዲዩቱ ኢንቨስትመንት ወይስ ጨርሶ ምንም ስለሌለን ይሄ ይተካልናል ብለን ነው ይህንን የምንለው የሚለው ጥያቄ በሰፊው ቃቄ በአገር ደረጃ ሊነገር የሚነጋገርበት የሚገባ ነገር ነው የሚለው ነው። ዶክተር ረጋሳ ፈይሳ ተቀናጀ የግብርና ብዝሃ ህይወት ልማትና የዘር ዋስትና ፕሮግራም መስራችና ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እኔ ማመሰክር ያለ ታንክ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።